ስቱዲዮ መረዋ ይህ የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 17 2016 ዓ ም ዝግጅታችን ጀመረ። የኢትዮጵያው ገዢ ፓርቲ ብልጽግና ምክትል ፕሬዝዳንቱን አቶ ደመቀ መኮንንን በክብር ማሰናበቱን አስታወቀ። የትግራይ ክልል እስልምና ጉዳዮች ከጠቅላይ ምክር ቤቱ ጋር ግንኙነቱን ለመቀጠል ወሰነ። እንዲሁም ጠቅላይ ሚኒስትር አብይ አህመድ መንግስቴ በሶማሊያ አንድነት አይታማም አሉ የሚሉትና ሌሎች ዘገባዎች በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። አሉላ ከበደ እዚህ ለዜ ዜናው አጠገቢ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራሳት ድረስ አብራችሁን ቆዩ፣ እኛም አብረናችሁን ቆያለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ አሉላ ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ደመቀ መኮንን ተተኩ፣ በእስራኤል ላይ የቀረበው የዘር ማጥፋት ክስ ውድቅ የማይደረግ መሆኑን የመንግስታቱ ድርጅት አስታወቀ፣ በጋዛ የሟቾች ቁጥር ከ26 ሺህ በላይ ደረሰ፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። የኢትዮጵያው ገዢ ፓርቲ ብልጽግና ምክትል ፕሬዚዳንት አቶ ደመቀ መኮንን በክብር ማሰናበቱን ዛሬ አስታወቀ። ፓርቲው መልእክቱን ያወጣው ላለፉት አምስት ቀናት አዲስ አበባ ውስጥ ያካሄደውን የስራ አስፈጻሚና የማዕከላዊ ኮሚቴዎች ስብሰባ ሲያጠናቅቅ ነው። ከፓርቲው መስራቾች አንዱ የሆኑትና ላለፉት አምስት ዓመታት በፓርቲው ምክትል ፕሬዚዳንትነት ያገለገሉት አቶ ደመቀ ከኃላፊነታቸው የተሸኙት በፓርቲው አመራር መተካካት መርህ መሰረት መሆኑንም ገልጠዋል። በምትካቸው የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ተመስገን ጥሩነህ መምረጣቸውንም ብልጽግና አስታውቋል። አቶ ደመቀ መኮንን በካቢኔ ውስጥ ይዟቸው ስለቆዩት የመንግስት ስልጣን ኃላፊነቶች በተመለከተ እስካሁን ከመንግስት የወጣ መረጃ የለም። በእስራኤል ላይ የቀረበው የዘር ማጥፋት ክስ ውድቅ እንደማይደረግ የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት የወንጀል ችሎት እስራኤል በጋዛ እያካሄደች ያለችውን ወታደራዊ ዘመቻ ተከትሎ የቀረበባትን የዘር ማጥፋት ክስ ውድቅ ላለማድረግ መወሰኑን ዛሬ ይፋ አድርጓል። የዓለም አቀፉ የፍትህ ችሎት ፕሬዚዳንት ጆዋን ኢዲኖጎ የችሎቱን ውሎ የከፈቱት አስራ ሰባት አባላት ያሉት የዳኞች ቡድን የጋዛውን ግጭት አስመልክቶ የደረሰበትንና ከፍተኛ ግምት የሚሰጠውን በእጅጉም ሲጠበቅ የቆየ ውሳኔ በንባብ በማሰማት ነው። ችሎቱ በአካባቢው እየተፈጸመ ያለውን አሳዛኝ ሰብአዊ ጉዳት ጠንቅቆ ያውቃል። በሰው ልጆች ላይ የሚደርስ ማብቂያ ያልተበጀለት ውድመት እና ስቃይ ችሎቱን በጥልቅ ያሳስበዋል ሲሉም አክለዋል። እስራኤል በበኩሏ የቀረበባትን የዘር ማጥፋት ወንጀል በመቃወም ዓለም አቀፉ የወንጀል ችሎት ክሱን ውድቅ እንዲያደርግ ጠይቃ ነበር። የዛሬው የችሎቱ ውሳኔ ጊዜያዊ ሲሆን፣ ደቡብ አፍሪቃ ያቀረበችው ይህ ክስ በውል ተመርምሮ አንዳች ብይን እስኪሰጥ ድረስ ግን ዓመታት ሊፈጅ እንደሚችል ይታመናል። ፍርድ ቤቱ በደንቡ መሠረት ጉዳዩን እያየ ባለበት በአሁኑ ወቅት እጅግ አጣዳፊነቱን ከግምት በማስገባት በጋዛ በፍልስጤማውያን ላይ የሚደርሰውን ስቆቃ ለመታደግ ጊዜያዊ ገደብ የሚጥሉ እርምጃዎች እንዲወሰዱ ዳኞቹን ጠይቃለች ደቡብ አፍሪቃ። በደቡብ አፍሪቃ ከቀረቡት ዝርዝር ጥያቄዎች ውስጥ ቀዳሚው እስራኤል በጋዛ ላይ የምታካሄደውን ወታደራዊ እንቅስቃሴ በአስቸኳይ እንድታቆም ችሎቱ የዘር ማጥፋትን ለመከላከል የሚያስችሉና በእጅጉ አስፈላጊ የሆነ የሰብአዊ እርዳታ ለተረጂዎች የሚተላለፍበትን መንገድ በመፍቀድ ሚዛናዊ ያለቻቸውን እርምጃ እስራኤል እንድትወስድ የሚሉት ይገኙበታል። በሌላ ተዛማች ዜና በጋዛው ጦርነት የሟቾች ቁጥር ከ26 ሺህ በላይ መድረሱ የጋዛ ጤና ሚኒስቴር አስታወቀ። ሦስት ወራት ባስቆጠረው ጦርነት የተገደሉት ሰዎች ቁጥር ከ26000 በላይ ሲደርስ ከ64000 በላይ ሌሎች መቁሰላቸውን የጋዛ ጤና ሚኒስቴር ባለሥልጣናት ተናግረዋል። ሚኒስቴሩ ዛሬ አርብ ማለዳ ላይ በሰጠው መግለጫ ባለፉት 24 ሰዓታት ውስጥ በእስራኤል የአየር ድብደባ 183 ፍልስጤማውያን መገደላቸውንና ተጨማሪ 377 ሰዎች መቁሰላቸውንም አመልክቷል። በተጨማሪም ማዕከላዊ ጋዛ ውስጥ ከሚገኘው የአልኑሴራት የስደተኞች መጠለያ ጣቢያ ባለ አንድ ቤት ላይ ሌሊቱን በተፈጸመ የእስራኤል አየር ጥቃት ስድስት ሰዎች ተገድለዋል ሲሉ ባለስልጣናቱ ጨምረው ገልጠዋል በሌላ በኩል ባለፈው ሐሙስ ጋዛ ውስጥ የሰብአዊ እርዳታ በመጠባበቅ ላይ ከነበሩ ፍልስጤማውያን ውስጥ ሀያ ሰዎችን የገደለውንና ሌሎች 150 ሰዎችን ያቆሰለውን ጥቃት እየመረመሩ መሆኑን የእስራኤል ሰራዊት አስታውቋል። በተመሳሳይ ደቡባዊ ጋዛ ካን ዩኑስ በሚገኝ አንድ የተባበሩት መንግስታት ማሰልጠኛ ማዕከል ላይ ባለፈው ረቡ በደረሰ ጥቃት የተገደሉ ሰዎች ቁጥር 12 መድረሱንና ከ75 በላይ ሰዎች ሌሎች መቁሰላቸውን በተባበሩት መንግስታት የፍልስጤም የስደተኞች ጉዳይ ድርጅት ከፍተኛ ባለስልጣን ቶማስ ዋይት ተናግረዋል የመንግስታቱ ድርጅት ምንም እንኳን ቀደም ሲል ተቋሙ በታንክ ጥይት መመታቱን ጋዛ ውስጥ በትልቅነቷ ሁለተኛ ከሆነችው ከተማ ውስጥ ታንኮች ያለው ብቸኛ ኃይልም የእስራኤል ጦር መሆኑን የሚናገርም ለጥቃቱ ግን እስራኤልን በቀጥታ ተጠያቂ አላደረገም አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። የተባበሩት መንግስታት ድርጅት ከመስከረም 26ቱ የሐማስ ጥቃት ጋር ግንኙነት አላቸው የተባሉ ሠራተኞቹን አባረረ። ፍልስጤማውያን ስደተኞችን የሚረዳው የተባበሩት መንግስታት ድርጅት ተቋም በርካታ ሠራተኞቹን ማባረሩን አስታውቋል። ድርጅቱ ሠራተኞቹን ያባረረው ባለፈው መስከረም 26 ሐማስ እስራኤል ውስጥ ባደረሰው የሽብር ጥቃት ስለ መሳተፋቸው ማረጋገጫ ያለችውን መረጃ እስራኤል ለድርጅቱ ካቀረበች በኋላ መሆኑንም ጨምሮ አስታውቀዋል። ኮሚሽነር ፊሊፔ ላዛሪኒ ዛሬ አርብ ባወጡት በዚህ መግለጫ ድርጅቱ ሰብአዊ እርዳታ ማቅረቡን እንዲቀጥል፣ የተባሉትን ሰራተኞች ቅጥር በአስቸኳይ እንዲቋረጥ እና በአስቸኳይም ምርመራት ከፍቶ ጉዳዩ እንዲጣራ ውሳኔ ሰጥቻለሁ ብለዋል። የሽብር ድርጊት የተሳተፈ ሰራተኛ ተጠያቂ ይሆናል ሲሉም አክለዋል። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች እርዳታ ድርጅት ኤንሩዋ በጋዛ ሰርጥ 13 ሺህ ፍልስጤማውያን ሰራተኞች አሉት። ከዚህም ውስጥ 150 ሰራተኞቹ ሐማስ እስራኤል ውስጥ ያደረሰውንና 1200 ሰዎች የተገደሉበትን ጥቃት ተከትሎ በተቀሰቀሰው ጦርነት ተገድለውበታል። የኡንሩዋ ኮሚሽነር ላርዛኒ በመስሪያ ቤታቸው ባልደረቦች ላይ ስለቀረበው ከባድ ውንጀላ ለድርጅቱ ዋና ጸሐፊ ገለጻ ያደረጉላቸው መሆኑን የዋና ጸሐፊው ቃል አቀባይ አመልክተው፣ ጉዳዩ ዋና ጸሐፊውን እጅግ በጣም እንዳስደነገጣቸውና በአስቸኳይም ምርመራ እንዲከፈት ማዘዛቸውን ተናግረዋል። የፑንትላንዱ ፕሬዚዳንት ሳይዲ ዴኒ ለሁለተኛ ዙር የስልጣን ዘመን ቃለ መሐላ ፈጸሙ። የሶማሊያዋ ከፊል ራስ ገዝ አስተዳደር ፑንትላንድ ፕሬዚዳንት ሳኢድ አብዱላሂ ዴኒ በቅርቡ የተካሄዱትን ምርጫዎች ተከትሎ ለሁለተኛ ዙር ስልጣን ዘመን ትላንት አሙስ በዓለ ሲመጣቸው ተከናውነዋል። የዳግም ስልጣን ዜናው የመጣው ባለፈው ዓመት በፑንትላንድ ዋና ከተማ ጋሮዌ የአንድ ሰው አንድ ድምፅ ምርጫ የሚለው በህገ መንግስቱ ላይ ለውጥ እንዲደረግ ጥረት ከተደረገ በኋላ የክልሉ ኃይሎች እና የተቃዋሚ ፓርቲ ታማኝ ተዋጊዎች ከባድ የጎዳና ውጊያ ካደረጉ በኋላ ነው። በመጨረሻም በማሊው የወርቅ ማዕድን አደጋ የሟቾች ቁጥር ከሰባ በላይ ደረሰ። ባለፈው ሳምንት ማሊ ውስጥ ከአንድ የወርቅ ማዕድን ማውጫ አቅራቢያ ላይ ያለ ዋሻ ተደርምሶ ከሰባ በላይ ሰዎች መሞታቸው ሲገለጽ የአካባቢው ምንጮች ለአጃንስ ፍራንስ ፕሬስ እንደተናገሩት በማዕድን ቁፋር ወቅት የሚከሰቱ አደጋዎች ተጋላጭ በሆነው በዚህ ክልል ከደረሱት የአሁኑ የቅርብ ጊዜው መሆኑ ነው። የማሊ የማዕድን ሚኒስቴር ባለፈው ማክሰኞ ባወጣው መግለጫ በርካታ የማዕድን አውጪዎች በአደጋው መሞታቸውን ቢያስታውቅም የሟቾቹን ትክክለኛ አዝገን እስካሁን ይፋ አላደረገም። ይህ እንዲህ እንዳለ አገሪቱን ለአመታት ሲያምስ የቆየው የፖለቲካ አለመረጋጋት በማሊ የማዕድን ዘርፍ ላይ የበላይነቱን የያዙትን የካናዳዎቹን ባሪክ ጎልድና ቢቱ ጎልድ፣ የአውስትራሊያውን ሬዞሉት ማይኒንግ እና የብሪታንያውን ሃሚንግበርድ ሶርስስ የማዕድን ማውጣት ስራቸውን እንዳልገታው ታውቋል። የወርቅ ማዕድን ማውጫ ስፍራዎች በአፍሪቃ በየጊዜው የሞት አደጋ የሚያስከትል የመሬት መንሸራተት በተደጋጋሚ የሚደርስባቸው መሆናቸው ባለስልጣናቱ የከበሩ ማዕድና ቁፋሮ ሥራዎችን ለመቆጣጠር የሚያደርጉትን ጥረት ፈታኝ አድርጎታል። ከዓለም ድሃ ሀገሮች ተርታ የምትመደበው ማሊ በወርቅ ምርቷ ከአፍሪካ በቀዳሚው ደረጃ ላይ ትገኛለች። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ ላይ ያበቃ። መልካም ምሽት። አሜሪካ አሉላን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 17 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የኢትዮጵያው ገዢ ፓርቲ ምክትል ፕሬዝዳንቱን አቶ ደመቀ መኮንንን በክብር ማሰናበቱን ዛሬ አስታውቋል። ፓርቲው መልእክቱን ያወጣው ላለፉት አምስት ቀናት አዲስ አበባ ውስጥ ያካሄደውንና የስራ አስፈጻሚና የማዕከላዊ ኮሚቴዎች ስብሰባውን ሲያጠናቅቅ ነው። ከፓርቲው መስራቾች አንዱ የሆኑትንና ላለፉት አምስት ዓመታት በፓርቲው ምክትል ፕሬዝዳንትነት ያገለገሉትን አቶ ደመቀን ከኃላፊነታቸውን የሸኘው በፓርቲው የአመራር መተካካት መርህ መሰረት መሆ ሆኑን ገልጿል። በምትካችው የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ተመስገን ጥሩነህ መመረጣቸውንም ብልጽግና ፓርቲ አስታውቋል። አቶ ደመቀ መኮንን በካቢኔ ውስጥ ይዘዋቸው ስለቆዩት የመንግስት ስልጣንና ኃላፊነቶች እስካሁን ከመንግስቱ የወጣ መረጃ የለም። ኬኔዲ አባተ በጉዳዩ ላይ የፖለቲካና የምጣኔ ሀብት ተንታኝ አቶ ክቡር ገናን አነጋግሮ ተከታዩን ዘገባ አሰናድቷል። በምክትል ፕሬዝደንትነት ሲመሩ የነበሩት አቶ ደመቀ መኮንን ከፓርቲው ኃላፊነታቸው መነሳታቸውን ፓርቲው ያስታወቀው ላለፉት አምስት ቀናት አዲስ አበባ ውስጥ ያካሄደውን የስራ አስፈጻሚና የማዕከላዊ ኮሚቴዎች ስብሰባ ሲያጠናቀቅ ነው። ከፓርቲው መስራቾች አንዱ የሆኑትንና ላለፉት አምስት ዓመታት በፓርቲው ምክትል ፕሬዝደንትነት ያገለገሉትን አቶ ደመቀን ከኃላፊነታቸው የሸኘው በፓርቲው የአመራር መተካካት መርህ መሰረት መሆኑን ገልጿል። በምትካቸው የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ተመስገን ጥሩነህ መመረጣቸውንም ብልጽግና ፓርቲ አስታውቋል። አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዝርዝር ሲሆኑ ይዘዋቸው ከቆዩት የመንግስት ስልጣንና ኃላፊነቶች ስለመነሳታቸው ይህ ዘገባ እስከተጠናቀረበት ድረስ ከመንግስቱ የወጣ መረጃ የለም። እስካሁን በሚታወቀውና በታየው የፓርቲው አሰራር ስርዓት አቶ ደመቀ ከመንግስት ኃላፊነታቸው ሊነሱ እንደሚችሉ የሚገልጹት የፖለቲካና የምጣኔ ሀብት ተንታኙ አቶ ክቡር ገና ተከታዩን አስተያየት ሰጥተውናል። አሁን ካለው ደግሞ እንደዛ ነው የሚሆነው። እንግዲህ በዛም ም ይገላገላሉ ወይ የሚለው ጥያቄ አይታወቅምና እንደው በሰላም ተገላግለው ቢኖሩ የብዙ የኢትዮጵያዊ ፍላጎች ይመስለኛል። በላይ እንደ አቶ ታዬ ደንዳ ከስራቸው ተሰናብተው በማግስቱ ደግሞ እስር ቤት መሄዳቸው ብዙዎቹን ያነጋገረ ስለሆነ ሀገሪቱም ቢሆን እንደዚህ አይነት አሰራር ብዙዎቹን አያበረታታም። ወደ ስልጣን ለመሄድ የሚፈልጉ ካሉ በዚህ መልኩ ተመስግነው ለፓርቲው የሰጡት አገልግሎት፣ ለመንግስት የሰጡት አገልግሎት ታውቆላቸው ወደሚፈልጉት ስራ ተሸጋግረው ቢሄዱ ለሁሉም መልካም ነው ብዬ ነው። የአቶ ደመቀ ከኃላፊነት መነሳት ሊኖረው ስለሚችለው ተጽዕኖም የጠየቅናቸው አቶ ክቡር ገና አስተያየታቸውን አጋርተውናል። በመሰረቱ የምክትል ጠቅላይ ሚኒስትር ስራ እንደሚታወቀው ስራ ሳይሆን እንደዚሁ ሹም ናቸው ለማለት ካልሆነ በስተከር በህገ መንግስቱም ቢሆን ብዙ ኃላፊነት የለውም ይልቅ ከዛ በኋላ የተሰጣቸው ስልጣን በውጭ ጉዳይ ሚኒስትር ሚኒስቴር መሆኑ እሱ ከፍተኛ ስልጣን ነው ብዬ ነው ምገመተው። ምክንያቱም የኢትዮጵያን ዲፕሎማሲ ይመራሉ ተብሎ ያንን ኃላፊነት የተሰጣቸው ከዛ ስራ ላይ እንግዲህ አንድ ሁለት ሶስት አመት ሳይቆዩ አልቀሩም። ወደ መጨረሻው ግን እሱም ስልጣናቸው የተወሰደ ይመስላል በምክትላቸው አምባሳደር ሬድዋን ዋና ዋና ጉዳዮቹን የሚያስፈጽሙት ወይም ደግሞ ለምክክርም ሆነ ለድርድር የሚላኩት ዋናው ስራ ወደ እሳቸው ሄደ ይመስላል። ከውጭም እንግዶች ጋር ዋና ዋና ጉዳይ የሚነጋገሩት አማካሪ ሆነው ነው የታዩት። እንግዲህ በዛ ደረጃ ውጭ ጉዳይ የውጭ ጉዳይን ስራ ለጠቅላይ ሚኒስትር ቢሮ ያስተላለፈ ይመስላል። እንግዲህ ከተጠቅላይ ሚኒስትርም ሆኑ የፓርቲ ኃላፊ የሆነው ስትያቱ ደመቀ ን ጊዜያቸው ከአስር አመታት በላይ በስልጣን ጊዜያቸው የሰሩት እስኪ አንድ ሁለት ተብሎ ይህን ነገር ቢባል ያስቸግራል። ህዝብ የሚያውቀው ማለት ውስጥ የሰሩት ስራ ሊኖሩ ይችላል፣ ግን በህዝብ ዘንድ ግን ይህን ሰርተዋል ተብሎ መናገር ያስቸግራል። ለማንኛውም እንግዲህ ብዙ የእሳቸው መሄድ ብዙ ለውጥ ያመጣል የሚል እምነት የለኝም። ምንም አይነት ቀውስ ያመጣል የሚል እምነት የለኝም። ፓርቲ ውስጥም እንደዚሁ መንግስት ውስጥ በፓርቲው የእስካሁን የአሰራር ስርዓት መሰረት አቶ ተመስገን ጥሩነህ በአቶ ደመቀ ተይዞ የነበረውን የመንግስት ኃላፊነት ሊረከቡ እንደሚችሉ የጠቆሙት የፖለቲካና የምጣኔ ሀብት ተንታኙ አቶ ክቡር ገና አቶ ተመስገን በቀጣዩ ኃላፊነታቸው ሊገጥማቸው ይችላል ያሉትን ፈተናም ተናግረዋል። እንግዲህ እሳቸው የፓርቲም ኃላፊ ሆነው ነው የሚወጡት። የአማራ ፓርቲ የበላይ ሆነው ነው የሚወጡት። እንግዲህ እዛ አማራ ውስጥ አሁን ያለውን ሁኔታ ማንም ያውቀዋል። እዛ ደረጃ ከፍተኛ ችግር ይገጥማቸዋል ብዬ ነው የማምነው። ምክንያቱም አሁንም ባሉበት ቦታ ላይ የአማራ ክልልን በሴኪሪቲ ወይም በደህንነት በኩል እና ደግሞ በአስቸኳይ ጊዜው በኩል ከፍተኛ ኃላፊነት የነበራቸው ስለነበረ ያንኑ ስራ እንዲቀጥሉ የሚደረግ አይነት ነገር ነው የሚመስለኝ። ከዛ ውጭ ወደ የውጭ ጉዳዩ ለእኔ አንደኛውኑ የጠቅላይ ሚኒስትሩ ቢሮ የገባ ስለሆነ ወደዚህ ይመለሳል የሚል እምነት የለኝም። ስራቸው ስለመጡ እንደ አሁን ባለው ሁኔታ የአማራን ክልል እንዲያረጋጉ ዋና ስራቸው እዛ ላይ ሆኖ እንዲቀጥል የሚደረጉ ይመስለኛል እንጂ ሌላ፣ ለምሳሌ አሁን የወደቡ ጉዳይ ወይም ደግሞ የሶማሌ ጉዳይ እንዲያዩ እና እሱም እንዲከታተሉ ይደረጋል የሚል እምነት የለኝም። አቶ ደመቀ መኮንን የፖለቲካ ጉዟቸውን የጀመሩት በ1980ዎቹ የቀደሙ ዓመታት በብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን አባልነት ሲሆን የአማራ ክልል ምክር ቤት ተመራጭ በ1997 ዓ ም ደግሞ የክልላዊ መንግስቱ ምክትል ፕሬዚደንት ሆነው ሰርተዋል። አቶ ደመቀ የብአዴን ሊቀመንበርና ከህዳር 2005 ዓ ም ጀምሮ ደግሞ የኢህአዴግ ምክትል ሊቀመንበር ሆነዋል። ለፌዴራል ፓርላማ አንደራሴነት ተመርጠው ያገለገሉ ሲሆን በትምህርት ሚኒስትርነትና በምክትል ጠቅላይ ሚኒስትርነት ሰርተዋል። በዶክተር አብይ አህመድ መሪነት የተዋቀረው የብልጽግና ፓርቲ የመንግስት ስልጣንን ሲቆናጠጥም በምክትል ጠቅላይ ሚኒስትርነታቸው የቀጠሉት አቶ ደመቀ አቶ የሚያስገዱ አንዳርጋቸውን በመተካት የውጭ ጉዳይ ሚኒስትር ሆነውም አገልግለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይረ ዘገባውን ተከታትላችኋል። አሁን የትንታኔ መጽሄቱ ይቀጥላል። የትግራይ ክልል እስልምና ጉዳዮች ምክር ቤት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር የነበረው ግንኙነት እንዲቋረጥ በጉባኤው የወሰነው የካቲት 7 ቀን 2014 ዓ ም ነበር። ክልሉን መነሻ ያደረገው የሰሜን ኢትዮጵያው ጦርነት ቀጥሎ በነበረበት በዚያን ወቅት ጠቅላይ ምክር ቤቱ በትግራይ ሕዝብ ላይ የደረሰው በደል አላወገዘም፣ ከሕዝቡም ጎን አልቆመም በማለት የክልሉ ምክር ቤት ጉባኤ ወንጅሎ ነበር። የክልሉ ምክር ቤት ትላንት ሐሙስ ጥር 16 ቀን 2016 ዓ ም ባካሄደው አስቸኳይ ጉባኤ ደግሞ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከ10 ቀናት በፊት የተጻፈለትን ግንኙነት የማስቀጠል ጥያቄ እንደሚቀበል አስታውቋል። በአስቸጋሪው የጦርነቱ ጊዜ ጠቅላይ ምክር ቤቱ ቁሳዊና መንፈሳዊ ድጋፍ አለማድረጉን ጠቅሶ ያቀረበው ይቅርታም ተቀብሎታል። የክልሉ እስልምና ጉዳዮች ምክር ቤት ትናንት ማምሻውን ባወጣው ባለስድስት ነጥብ መግለጫ የትግራይን ሙስሊም ለመጥቀም ጥሪውን ተቀብለናል ብሏል። ከጠቅላይ ምክር ቤቱ ጋር የነበረው ልዩነትም በሰላማዊ መንገድ እንፈተዋለን ብለዋል። መግለጫው ዳግም ግንኙነቱ በክልሉ ለሶስት ዓመታት ተቋርጦ የቆየው የሐጅና ዑምራ ጉዞ ለማስቀጠል እንደሚያግዝም የክልሉ ምክር ቤት በመግለጫው አንስቷል። በጉዳዩ ላይ ከክልሉ እስልምና ጉዳዮች ምክር ቤት አመራሮች ተጨማሪ ማብራሪያ ለማግኘት በአካል በመቅረብና ስልክ በመደወል ያደረግነው ጥረት ለዛሬ አልተሳካም። በክልሉ የእስልምና ጉዳዮች ምክር ቤት ውሳኔ ላይ አስተያየት የጠየቅናቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ልዩ አማ አማካሪ ኡስታዝ አቡበከር አሕመድ ወደዚህ ውሳኔ እንዲደረስ ጠቅላይ ምክር ቤቱ አስቀድሞ ይቅርታ መጠየቁና ግንኙነታችን እንቀጥል የሚል እንቅስቃሴ ማድረጉን አውስተዋል። በፌዴራል እስልምና ጉዳይና በክልሉ እስልምና ጉዳይ የነበረው ግንኙነት እንዳጠቃላይ የትግራይ የሃይማኖት ተቋማት ጉባኤ በሰጡት በጋራ መግለጫቸው እንግዲህ እንደ ማህበረሰብ በደረሰው በደል ከጎን አልቆማችሁም፣ እንደ ሃይማኖት አባት ችግር ለመፍታት አልሄዳችሁም በሚል የተሰማቸው ስሜት መራራ የሆነ አቋም የያዙበት ሂደት ነበር። አላግባብ በተፈጠረውና በደረሰው ጉዳት ከሀዘንም ከወገን ስሜትም ባለፈ ለነበረው ክፍተት ይቅርታ ተጠይቆ በአውፍታ አልፈን አዲስ ምዕራፍ ክፍተት ወገናችንን ከጎኑ መቆም ተጋግዘን የጋራ ስራዎችንን መስራት እና እንደ ሃይማኖት ምልቱ በሚያዘው መሰረት አንድ የጋራ የሆነ መስመርን ይዘን እንድንሄድ የሚል መያዘለ እንቅስቃሴ ተደርጓል። በይቅርታው ወደ አዲስ ምዕራፍ ለመሸጋገር መቻሉ እንዳስደሰታቸውም ኡስታዝ አቡበከር ገልጸዋል። እና ጉዳይም ይህንኑ በተደረጉት የተለያዩ ቤቶች ተቀብሎ ያንንም አብረው ለመስራት ዝግጁ ሆኖ መግለጹ በጣም የሚያስደስት፣ እንደ ወገን ያለፉት ነገሮቻችንን አዲስ ምዕራፍ ከፍተን ተጋግዘን የጠፋውን የተበላሸውን አክመን ልቦች ተጠግነው ጎን ለጎን ተጋግዘን ለመሄድ በጋራ ለመስራት ወደ አዲስ ምዕራፍ መገባቱ የሚጠበቀው አንድነቱ ነው። አላህ በቁርአን ላይ እንግዲህ ሙስሊሞች አንድ ናቸው ይላል፣ ወንድማማቾች ናቸው ይላል። በዚህ መካከል የሚጠፉ ቅጥፋቶች ደግሞ መታረም መታከም፣ እንዲሁም ለሌላው ወገን ይቅርታን መጠየቅና በአፉታ ማለፍ የትልቅነት መገለጫ ነው። አውፍታ ጠያቂው ይቅርታ ጠያቂው፣ ይቅርታ ተቀባዩም ሁሉም ከፍታ ላይ ናቸው ያሉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የትናንት ስህተቶቻችን አርመን አዲስ ምዕራፍ ከፍተን በጋራ ለመጓዝ ሁላችንን ልንሰራ የሚገባን ስራ ለመስራት በሩ የከፈተ የተሻለ መደላደል የፈጠረ ስለሆነ ይህ በጣም ደስ ብሎኛል። አልሃምዱልላሂ በትግራይ ክልል የሚገኙ የሃይማኖት ተቋማት በጦርነት ወቅት ከሀገር አቀፍ የሃይማኖት ተቋማት መዋቅሮች ጋር የነበራቸውን ግንኙነት ለማቋረጥ ከወሰኑ በኋላ የትግራይ ክልል እስልምና ጉዳዮች ምክር ቤት ተቋማዊ ግንኙነቱን ለማስቀጠል የወሰነ የመጀመሪያ ተቋም ነው። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም የትግራይ ክልል እስልምና ጉዳዮች ምክር ቤት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ለሁለት ዓመታት በፊት ተቋርጦ ግንኙነት ዳግም ለመቀጠል መወሰኑን አስመልክቶ የተጠናቀረውን ዘገባን የተከታተላችሁት ጠቅላይ ምክር ቤቱ አስቸጋሪ ባለው የሰሜን ኢትዮጵያ ጦርነት ወቅት ቁሳዊና መንፈሳዊ ድጋፍ አለማድረጉን ጠቅሶ የጠየቀውን ይቅርታም እንደሚቀበለው የክልሉ ምክር ቤት አስታውቋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ልዩ አማካሪ ኡስታዝ አቡበከር አህመድ ለአሜሪካ ድምጽ በሰጡት አስተያየት ውሳኔው አዲስ ምዕራፍ የሚከፈትበትና በጋራ ለመስራት የሚያስችል ነው ብለዋል። ዘገባውን ያደረሰን ሙልጌታ ጽባ ነበር። ሶማሊያ አንድ እንድትሆን መንግስታቸው መስዋዕትነት እየከፈለ እንደ ሰራ የገለጹት ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ጋር ለመዋጋት ፍላጎት የለንም አሉ። የባህር በር አስመልክቶ ኢትዮጵያ ከሶማሌላንድ ጋር የፈረመችው የመግባቢያ ሰነድ ያስከተለውን አለመግባባት በንግግር ለመፍታት እንደሚጥሩም ጠቅላይ ሚኒስትሩ ተናግረዋል። የብልጽግና ፓርቲ ማዕከላዊ ኮሚቴ የመግባቢያ ሰነዱ ወደ ተግባራዊ ስምምነት እንዲለወጥ በትኩረት እንዲሰራ መወሰኑን ዛሬ ባወጣው መግለጫ አስታውቋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ኢትዮጵያ የባህር በር እንድታገኝ ለመነጋገር ዝግጁ እንደሆነ ገልጸዋል። ነገር ግን ኢትዮጵያ የሶማሊያ ሉዓላዊነትና የግዛት አንድነት እንድታከብር ቅድመ ሁኔታ አስቀምጠዋል። ኬኔዲ አባተ ተጨማሪ አለው። ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ሰነድ ተከትሎ ከሶማሊያ ጋር ውጥረቶች ተባብሰው በቀጠሉበት በአሁኑ ወቅት ኢትዮጵያ ከሶማሊያ ጋር ወደ ውጊያ የመግባት ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ለብልጽግና ፓርቲ ማዕከላዊ ኮሚቴ አባላት በተለያዩ ጉዳዮች ላይ በሰጡት ማብራሪያ ከመግባቢያ ስምምነቱ በኋላ ጫናዎች በርትተው እንደቀጠሉ ገልጸዋል። የሶማሊያ አንድነት እንዲቀጥል መንግስታቸው አከናውኗቸዋል ስላሏቸው ተግባራትም ዘርዝረዋል። መንግስትና ህዝብ ጋር የመጣላት የመዋጋት ፍጹም ፍላጎት የላት። አንደኛ በሶማሊያ አንድነት ይሄ የሚታማ መንግስት አይደለም። ለመጀመሪያ ጊዜ በኢትዮጵያ ታሪክ ሶማሊያኖች አንድ እንዲሆኑ በንግግር ሳይሆን በተግባር የሰራ መንግስት ነው። ለምሳሌ ቀድሞ የሶማሊያ ፕሬዚዳንት ፎርማጆ ፕሬዚዳንት እያሉ እሳቸውንና የሶማሌላንድ ፕሬዚዳንት ቢሂን ኢትዮጵያ ለማገናኘት ጅቡቲ ለማገናኘት ሙከራ አድርገናል። አገናኘትን ተወያይተናል። አንድ እንዲሆኑ ከልባችን ስለምንፈልገው ማለት ነው። ኬንያና ሶማሊያ በድንበር ጉዳይ ሲጣሉ ዓለም ሲንጫጫ፣ ፕሬዝዳንት ፎርማቾን ኬንያ ወስደን ከወንድማቸው ከፕሬዝዳንት ኡሁሩ ጋር እንዲነጋገሩ ጥረት አድርገናል። ለምን? የእነሱ ሰላም የእኛ ሰላም ስለሆነ ይሁን እንጂ ሶማሊያ የግዛት አካል ናት ከምትላት ሶማሊላንድ ጋር ኢትዮጵያ የመግባቢያ ሰነድ ከተፈራረመች በኋላ በሶማሊያ አንድነት ላይ መንግስታቸው ምን አይነት አቋም እንዳለው ጠቅላይ ሚኒስትር አብይ አልገለጹም። የመግባቢያ ሰነዱ ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት ከሶማሊላንድ እንድትከራይና ለንግድና ወታደራዊ ወደብ አገልግሎት እንድትጠቀም የሚፈቅድ ነው። በትይዩ ደግሞ ኢትዮጵያ ለሶማሊላንድ የነፃ አገርነት እውቅና ልትሰጣትና እንደ ኢትዮጵያ አየር መንገድ ካሉት ተቋማት ድርሻ ልታካፍል እንደምትችል አስታውቃለች። ሶማሊያ ግን የመግባቢያ ሰነዱን ተቃውማ ስምምነቱ ተግባራዊ እንዳይሆን የምታደርገውን ጥረት ቀጥላለች። ስምምነቱን ግልጽ ጥቃት በማለት የፈረጀችው ሞቃዲሾ ኢትዮጵያ ሕገ ወጡን የመግባቢያ ሰነድ እስካልተዎችና የሶማሊያን ሉዓላዊነትና የግዛት አህድነት እንደምታከብር እስካላረጋገጠች ድረስ ለሽምግልና ምንም ቦታ የለኝም ስትል አስታውቃለች። ጠቅላይ ሚኒስትር አብይ አህመድ በበኩላቸው መንግሥታቸው መንግስታቸው ለዲፕሎማሲያዊ ጥረትና ለንግግር ትኩረት እንደሚሰጥ ተናግረዋል። እኛ ለዓለም ሕዝብ የቀይ ባህር አክሰስ ጥያቄያችን ሌጂትሜት መሆኑን አሳይተናል። ዓለም በሙሉ ይገባችኋል እኮ ግን ግን ነው የሚለው የእኛ ፍላጎት ባህርን አክሰስ ማድረግ ብቻ ነው ያለው አቲትዩድ። ከኢትዮጵያ ስንዴ፣ ከኢትዮጵያ ጤፍ፣ ከኢትዮጵያ ሰው፣ የኢትዮጵያ ወታደር ችግር የለም ለኢትዮጵያ መስጠት ነው ነውሩ። ዲፕሎማሲያችን እንደዛ ነው። የአፈረ የተደበቀ ዲፕሎማሲ ነው። አሁን መልኩ እየቀየረ ነው። ይሄ አጀንዳ አየር ላይ ከወጣ በኋላ አሁንም ብስለትና ጥበብ በተሞላበት መንገድ መምራት ይፈልጋል። የውጊያ ፍላጎት ከጅምሩ ስላልነበረን ውጊያን ላይፍ ስታይል ማድረግ አንፈልግም። ንግግር እናስቀድማለን እና በእኛና ሶማሊያ መካከል ችግር ይፈጠራል ብዬ ባላስብም፣ በህዝቦች መካከል ጥላቻ እንዳይፈጠር፣ ቁርሾ እንዳይፈጠር በተረጋጋና በሰከነ መንገድ መምራት ይጠይቃል። ሶማሊያ ስምምነቱን መቃወሟን በቀጠለችበት በአሁኑ ወቅት የብልጽግና ፓርቲ ማዕከላዊ ኮሚቴ ከጥር 15 አንስቶ ለሦስት ቀናት ያካሄደውን ስብሰባ ማጠናቀቁን ተከትሎ ዛሬ ባወጣው መግለጫ ከሶማሊላንድ ጋራ የተፈረመውን የመግባቢያ ስምምነት ወደ ተግባራዊነት ለማድረስ ትኩረት ተሰጥቶ እንዲሰራ ውሳኔ አስተላልፏል። የግብፁ ፕሬዚደንት አብዱልፈታህ አልሲሲ ደግሞ አገራቸውን ከጎበኙት የሶማሊያዎቻቸው ሐሰን ሼክ መሐሙድ ጋራ ባለፈው እሁድ በካይሮ በጋራ በሰ በሰጡት ጋዜጣዊ መግለጫ ላይ ማንም ሶማሊያን እንዲያስፈራራና እንዲጎዳ አንፈቅድም ሲሉ ኢትዮጵያን አስጠንቅቀው ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም የግብፅ መግለጫዎች ኢትዮጵያን አያሸብሩም ሲሉ ትናንት ለጋዜጠኞች መናገራቸውን መዘገባችን ይታወሳል። ዩናይትድ ስቴትስን ጨምሮ ልዩ ልዩ የዓለም አቀፉ ማህበረሰብ አካላት የሶማሊያ ሉዓላዊነትና የግዛት አህድነት እንዲከበር ጠይቀው የተፈጠረው ውጥረት እንዲረግብ እና በውይይት እንዲፈ ፈታ ጥሪ ማቅረባቸው ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ደግሞ እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአራት የአፍሪካ ዲሞክራሲያዊ ሀገሮች ያደረጉትን ጉብኝት አጠናቀዋል። የውጭ ጉዳይ ሚኒስትሩ የአፍሪካ ጉዟቸውን ያጠናቀቁት አንጎላን በመጎብኘት ሲሆን የዩናይትድ ስቴትስ በአንጎላ የባቡር መሰረተ ልማት ግንባታ የምታደርገውን ትብብር ለማጎልበት ስለምትችልበት መንገድ ከሁለቱ መሪዎች ጋር ተነጋግረዋል። የአሜሪካ ድምጽ የዲፕሎማሲያዊ ጉዳዮች ዋና ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ቆንጂታዬ ተቀርበዋለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ከአፍሪካ ዲሞክራሲያዊ ሀገሮች ጋር ያላትን ትብብር የበለጠ ለማጠናከር አብራም ወደፊት ለመራመድ እንደምትሻ በማስገንዘብ የአፍሪካ ጉብኝታቸውን አጠናቀዋል። President Biden reaffirmed to President Lorenzo that this is a historic moment for the partnership between the United States and Angola. ባለፈው ህዳር በዋይት ሐውስ ፕሬዝዳንት ባይደን ለአንጎላ ፕሬዝዳንት ሎሬንሶ በአሜሪካና በአንጎላ መካከል ያለው ትብብር ታሪካዊ እንደሆነ ነግሯቸው ነበር። ግንኙነታችን ጠንካራ ነው፣ ለውጥም በማምጣት ላይ ነው። ባለፉት 30 ዓመታት ከነበረው ሲነጻጸር ትልቅ ቦታ ላይ ደርሷል። በዚህ ሁኔታ ውስጥ ነው ግንኙነታችን ይበልጥ ለማሳደግና ለማፋጠን ፕሬዚዳንት ባይደን ወደዚህ ወደ ሉዋንዳ እንዲመጡ ይጠየቁኝ። ብሊንከን በአንጎላ ዋና ከተማ ሉዋንዳ ጉብኝታቸው አንጎላን ከዲሞክራሲያዊት ኮንጎ ሪፐብሊክ እና ከዛምቢያ ጋር የሚያገናኛት የሎቢቶ ኮሪደር የተባለው የባቡር መስመር ግንባታ ከተጠበቀው በበለጠ ፍጥነት እየተከናወነ መሆኑን አመልክተዋል። የባቡር መስመር ግንባታው ቻይና ከረጅም ጊዜ አንስታ በአህጉሪቱ በያዘችው ግዙፍ የግንባታ ዘርፍ ዩናይትድ ስቴትስ ከተሰማራችባቸው የመሠረተ ልማት ፕሮጀክቶች ውስጥ ከፍተኛው እንደሆነ በዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አዋቂው ቴሪ መካሊ እንዲህ ሲሉ አስረድተዋል። ዩናይትድ ስቴትስ ለአንጎላ መጠነ ሰፊ ሟለንዋይ በመመደብ ላይ ነች። አንጎላን ከዲሞክራሲያዊት ኮንጎ ሪፐብሊክና ከዛምቢያ ጋር የሚያገናኘው የሎቤቶ ኮሪደር ፕሮጀክት ላይ ዩናይትድ ስቴትስ በበርካታ አሥርተ ዓመታት አፍሪካ ውስጥ ለሁሉም ከፍተኛውን ሟለንዋይ ያፈሳበታለች። ይህ ታዲያ ከአፍሪካ አገሮች ጋር አጋርነቷን ለማጠናከር እንደምትፈልግ የሚያሳይ ይመስለኛል። እሳቸው እንዳስረዱት ሩሲያ በጦር ኃይል ከሚተዳደሩ የአፍሪካ ሀገሮች ጋር የጸጥታ ትብብሯን እያጠናከረች ባለችበትና ቻይናም በመሰረተ ልማት ግንባታ በምታፈሰው መዋለ ነዋይ አህጉሪቱ ላይ ያላትን እንቅስቃሴ እያሰፋች ባለችበት በዚህ ወቅት ዩናይትድ ስቴትስ የአፍሪካ ዘላቂ አጋር መሆኗን ለማሳየት ተነስታለች። ሩሲያ አፍሪካ ውስጥ በተለይም በተሳሳተ መረጃ ዘመቻ አማካኝነት ተጽዕኖዋን ለማስፈንጥረት እያደረገች መሆኗ እናያለን። ቻይናም አፍሪካ ውስጥ ሁነኛ ተዋናይ መሆኗ የሚታወቅ ነው። እውነቱን ለመናገር አፍሪካውያን ከቻይና ጋር ላላቸው ግንኙነት ትልቅ ቦታ ይሰጡታል። ምክንያቱም ቻይና ቻይናና ኩባንያዎቿ ለአገሮቻቸው ልማት አስፈላጊ ለሆኑ የመሠረተ ልማት ፕሮጀክቶች ትልቅ አስተዋጽኦ አበርክተዋል። የአንጎላ የውጭ ጉዳይ ሚኒስትር ቴቴ አንቶኒዮ ሀገራቸው ከሩሲያና ከቻይና ጋር ያላትን ግንኙነትና ከዩናይትድ ስቴትስ ጋር ያላትን አጋርነት በንጽጽር እንዲያስረዱ ተጠይቀው ነበር። እውነተኛ ወዳጅህ እውነቱን የሚነግርህ ነው በማለት ዲፕሎማሲ የተላበሰ ምላሽ ሰጥተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን በበኩላቸው አንጎላ አፍሪካ ውስጥ የምታደርጋቸውን የሰላም ጥረቶች አድንቀዋል። ፕሬዚደንት ሎሬንሶ አንጎላን ሁሉም ወገኖች አምኗታል፣ እናም የፕሬዚዳንት ሎሬንሶ አመራር ውጤት ለማምጣት በጣም ከፍተኛ ሚና ይጫወታል። ፕሬዚደንት ጆ ባይደን አፍሪካን ለመጎብኘት እንደሚጓጉ መናገራቸው ሲታወስ፣ የውጭ ጉዳይ ሚኒስትር ብሊንከን በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሚካሄድበት ዓመት እንደመሆኑ ፕሬዚደንቱ ዘንድሮ የጊዜ እጥረት ጫና ሊኖርባቸው እንደሚችል ጠቁመዋል። እያዳመጣችሁ ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዘገባዎቻችንን አጠናቀናል። ወደ ሁለተኛው አጋማሽ ዝግጅቶቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ዘገባችን ወደ አማራ ክልል ይወስደናል። በአማራ ክልል አንዳንድ ዩኒቨርሲቲዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል በተፈጠረው ግጭት ሳቢያ የተቋረጡትን ትምህርት መጀመራቸውን አስታውቀዋል። ጥሪው ለተማሪዎቹ የተላለፈው በክልሉ የተቋቋመው የአስቸኳይ ጊዜ አዋጅ ኮማንድ ፖስት በአካባቢው ሰላምና መረጋጋት እንደተመለሰ በማሳወቁ መሆኑን የአሜሪካ ድምጽ ያነጋገራቸው የወልዲያና የደባርቅ ዩኒቨርሲቲዎች የስራ ኃላፊዎች ተናግረዋል። አስተያየታቸውን የተጠየቁ ተማሪዎች ደግሞ ትምህርት መጀመሩ ከድብርትና ከተስፋ መቁረጥ እንድንወጣ አድርጎናል ብለዋል። የዘንድሮ ተመራቂዎች ልዩ የማካካሻ እቅድ እንዲዘጋጅም ጠይቀዋል። አስቴር ምስጋናው ናት የተከታተለችው በአማራ ክልል ካለፈው ዓመት መጨረሻ አንስቶ በተፈጠረውና ተለዋዋጭ ገጽታ በሚታይበት ግጭትና ለመረጋጋት ምክንያት ያቋረጡትን ትምህርት ለመቀጠል አንዳንድ ዩኒቨርሲቲዎች ተማሪዎቻቸውን በመጥራት ላይ ሲሆኑ የትምህርት ሂደቱ እንደጀመሩ ካስታወቁት ዩኒቨርሲቲዎች መካከል ደግሞ የወልዲያና የደባርቅ ዩኒቨርሲቲዎች ይጠቀሳሉ። የወልዲያ ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ብርሃኑ ደጀን ተማሪዎችን መቀበል እንደጀመሩ ለአሜሪካ ድምፅ አረጋግጠዋል። ከአንደኛ ዓመት የዛሬ ዓመት ሚዲያ ላይ የነበሩ ተማሪዎች ጨምሮ እስከ ተመራቂ ተማሪዎች አሉ። እንዲሁም በዚህ አመት የመግቢያ ፈተና ውጤት ማለፊያ ውጤት ያመጡ ተማሪዎችን ጨምሮ እስከ ስድስት ሺህ ተማሪዎች የሚጠጉን የጠራ ነው። ከዚህ ውስጥ አጠቃላይ እስካሁን ባለን ራስ መረጃ አሁንም እንደነገርኩ አንዳንድ የሚንጠባጠቡ ሊኖሩ ስለሚችሉ እስከ ዘጠና ፐርሰንት በላይ የሚሆኑ ተማሪዎች እንደገቡ መረጃው ነበረል። ተማሪዎች ከገቡ በኋላ ዛሬ በተለይ ከሰዓት በኋላ ከዘጠኝ ሰዓት ጀምሮ ሙሉ ተማሪዎቹን አዳራሽ በማስገባት ፕሬዚዳንቶቹ በተገኙበት የእንኳን ደህና መጣችሁ እና የነበሩበትን የስለመፈናጫና ዩኒቨርሲቲን ስለሚረዳ ተረጋግተው ትምህርታቸውን እንዲማሩ ካላስፈላጊ አስፈላጊ የሌላ ፖለቲካ ተልዕኮ ነፃ እንዲሆኑ ዩኒቨርሲቲ በማንኛውም አይነት እገዛ በስነ ልቦና እንዲሁም በሌሎች አቅርቦት የሚችለውን እንደሚያደርግ ትምህርቱን በተቀላጠፈ መንገድ ከሌሎቻቻ ተማሪዎቻቸው ጋር እኩል እንዲሆኑ አስፈላጊውን ሁሉ እገዛ እንደሚደረግላቸው ዛሬ በነበረው ሰዓት እንኳን ደህና መጣችሁ ፕሮግራም መልክቱን አስተላልፏል። ዩኒቨርስቲ የወልዲያ ዩኒቨርስቲ የተማሪዎች ህብረት ፕሬዚዳንት ተማሪ ሱራፌል ዳርጌም ዩኒቨርስቲው ባለፈው ጥር ስድስትና ሰባት ቀናት ተማሪዎችን ለመቀበል ባስተላለፈው ጥሪ መሰረት በርካታ ተማሪዎች መግባታቸውን ነግሮናል። እስካሁንም ድረስ ተማሪዎች እየገቡ ነው። ትላንትናም ግቢው እንኳን ደናመጣቸው ፕሮግራም አዘጋጅቶ ነበር። እዛ ላይ ተማሪዎች በጣም ደስተኞች ስነዋል። በጣም ደስ ብሏቸዋል። ያው ከቤተሰብ ጋር ከአምስት ወር በላይ መቀመጡ ስሜቱ ይታወቃል ና ከዛ ስሜት ከድብርቱም ከምኑም ከምንም ተላቀው ወደ ግቢ መግባታቸው በጣም ደስተኞች ሆነዋል። በዚህ ሰዓት ከሰማንያ አምስት ፐርሰንት በላይ ተማሪዎች ገብተዋል። አምስት ሺህ ሰላሳ ተማሪ ነበር የጠራ ነው ከአራት ሺ ሶስት መቶ በላይ ተማሪዎች ገብተዋል እስካሁን ማለት ነው። በፊትም መስከረም አስራ ስምንት እና ከዛ በኋላ የጤናና ኢንጂነሪንጎችን ጠርቶ ስለነበር በአጠቃላይ ከአምስት ሺ በላይ ተማሪዎች በግቢ ውስጥ ይገኛሉ በዚህ ሰዓት ማለት ነው። በአማራ ክልል የሚገኙ አስሩም ዩኒቨርሲቲዎች የክልሉ ጸጥታዊ ሁኔታ እስኪሻሻል ድረስ ተማሪዎቻቸውን እንደማይጠሩና በቅርቡም ወደ መደበኛ ስራቸው እንደማይመለሱ የክልሉ የከፍተኛ ትምህርት ተቋማት ፎረም ባለፈው ህዳር ወር ለአሜሪካ ድምጽ መግለጹ ይታወሳል ተገልጿል። የደባርቅ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳል ተበጀም ለአሜሪካ ድምፅ እንደተናገሩት ዩኒቨርሲቲው አስፈላጊውን ቅድመ ዝግጅት አድርጎ ተማሪዎች መቀበል ጀምሯል። የደባርቅ ዩኒቨርሲቲ ነባር ተማሪዎችን ለጥር አስራ አምስት እና አስራ ስድስት ጥሪ አድርጎ ነበረ። ከአንድ ሴሚስተር መቋረጥ በኋላ ማለት ነው፣ በአማራ ክልል በአጋጠመው የጸጥታ ችግር ምክንያት። ስለዚህ ተማሪዎቹ ከጥር አስራ ስምንት አስራ አምስት እና አስራ ስድስት ገብተዋል። ብዙ ተማሪዎች ገብተዋል። ሺህ አራት መቶ አርባ ሰባት አካባቢ የሚሆኑ ነው እንደሚዘቡ የሚጠበቀው በጣም ብዙ ተማሪዎች ገብተዋል። በሚቀጥሉት ቀናቶች ቢመጡም ዩኒቨርሲቲው ለመቀበል ዝግጁ ነው። የተለያየ ችግር የሚያጋጥማቸው ካሉ ማለት ነው። የደባርቅ ዩኒቨርሲቲ የሁለተኛ ዓመት የጤና ሳይንስ ተማሪ እንደሆነች የተናገረችው ምህረት ሲሳይ የመማር ማስተማር ሂደቱ መቀጠሉ እንዳስደስታት ትናገራለች። አምስት ወር ምናምን በላይ በጣም ረዥም ነው። ቤት ውስጥ በጣም ቡሪንግ ነው። ያ ያ ነገር ስለነበረ አስጠሊታ ነበር። አሁን ደግሞ ስንጠራ በጣም ኤግዛይትድ ሆናል። ግን ያው ከምንሰማቸው ነገሮች አንጻር በጣም አስፈሪ ነበር እና በጣም ዲሲሽን ሜከር መሆን ነበረብን ሳይጠቅ ግን መተናል ግን የፈራነውን ያክል ነገር አልገጠመንም፣ ነው ብቻ። ጸጥታውም እኛ የሰጋነውን ያክል አልነበረም። በዚሁ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና በዘንድሮ ዓመት ተመራቂ እንደሆነ የነገረን ዮሐንስ ኤፍሬም ተመሳሳይ ሀሳብ አካፍሎናል። ዩኒቨርሲቲ ጠርቶናል። ሲጠራንም እጅግ በጣም ደስ ያለን የነበሩ የድብርት ስሜቶች፣ ተስፋ የመቁረጥ ስሜቶች እና ሌሎች የህይወት ውሳኔዎች ከነበረው ሁኔታ ከትምህርት ሚኒስቴር በተሰጠው አቅጣጫም ያው ስለጠራን ደስ ብሎን ዘንድሮ ተመራቂ ነኝና ግዴታ መመረቅ ስላለብኝ ወደዚህ ዩኒቨርሲቲ ይመትናል። ያው አካባቢውም እንደሚወራው ምናምን ነገር የለውም፣ ሰላም ነው። ምንም አይነት የጸጥታ ችግር የለውም። ዩኒቨርሲቲው አስተዳደር አካላትም ደስ በሚል ሁኔታ መልካም በሆነ መንገድ ነው የተቀበሉን። ሰርቪስ አዘጋጅተውልን ነበረ። እንግዲህ ፍጣሚያችን ያሳምርልን። ከሁለት ወራት በፊት ከአሜሪካ ድምጽ ጋር ቆይታ ያደረጉት የአማራ ክልል ዩኒቨርሲቲዎች ፎረም ዋና ጸሐፊ ዶክተር አስማረ ደጀል በትምህርት ዘመኑ መጀመሪያ ተማሪዎችን ላለመጥራት መንስኤ ስለሆኑት ሁኔታዎች ዘርዝረዋል። ተለዋዋጭነት ባለው የክልሉ የጸጥታ ይዞታ፣ የመንገዶች መዘጋት፣ ተማሪዎች ወደ ግቢ ከገቡ በኋላ ግጭት ቢቀሰቀስ ዩኒቨርሲቲዎች ኃላፊነት ለመውሰድ አለመቻል፣ እንዲሁም እንዲሁም ከምግብ ጀምሮ ለዩኒቨርሲቲዎች ልዩ ልዩ ግብአቶችን ያቀርቡ የነበሩ አካላት ከቦታ ቦታ መንቀሳቀስ እንደማይችሉ ማስታወቃቸው በዋና ጸሐፊው ከተጠቀሱት ምክንያቶቹ ይገኙበታል። ይህም ሆኖ መንግስት የከፍተኛ ትምህርት ተቋማት ፎረሙ የሚጠይቀውን ቅድመ ሁኔታ ማመቻቸት ከቻለ ዩኒቨርስቲዎቹ ተማሪዎቻቸውን ለመጥራት እንደሚችሉ ከስምምነት ላይ መደረሱን ዋና ጸሐፊው ዶክተር አስማረ ደጀን አመልክተው ነበር። በፎረሙ ተጠይቀው የነበሩ ቅድመ ሁኔታዎች መሟላታቸውን አጥጋቢነት አስመልክቶ የወልዲያ ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ብርሃኑ ደጀንን ጠይቀናቸዋል። ተማሪዎቻችንና ከመቀበራችን በፊት ዩኒቨርሲቲው የተወሰኑ ስራዎችን ለመስራት ሞክረዋል። ለምሳሌ የግቢውን የማጽዳት ስራ፣ ተማሪዎች የሚያድሩበትን ዶርምተሪ ኬሚካል የመርጨት ስራና አስፈላጊ በተለይ ጤፍ አቅራቢዎች ከተለያየ ርቁ ቦታ ስለሚያመጡ እንዳያቋርጥ በዛ ያለ ክምችት እንዲኖር የማድረግ ስራዎችን ተሰርቷል። በሁለተኛ ደረጃ ተማሪዎች ሲመጡ ከተለያየ አካባቢ የከተማ ጸጥታ አስተዳደሩና ኮማንድ ፖስቱ ጋር በመነጋገር አንዳንድ ትብብሮች እንዲደረግላቸው እና በመንገድ አላስፈላጊ እንግልት እንዳይደረግ ከኮማንድ ፖስቱ ጋር በመነጋገር ተማሪዎች እንዲጠር እንደተደረገላቸው እውቅና እንዲኖረውና አስፈላጊውን ትብብር በማድረግ ወደ ጉዟቸው እንዳይደናቀፍ ለማድረግ ተሞክሯል። ከዛ በተጨማሪ እንግዲህ የአሁን ዳሹ ዩኒቨርሲቲው የሲቪክ ተቋም ነው፣ በሚታየው የራሱ የሆነ የጸጥታ ሀይል የለውም። የጸጥታ ኃይል ሊኖሩ የሚችለው ግቢ ውስጥ ያሉትን ተማሪዎች የሚጠብቅበት ከአሁን በፊት መንግስት፣ የመደባቸው ወደ ሀያ ምናምን የሚሆኑ የፌዴራል ፖሊስ እና ሁሉም ዩኒቨርሲቲዎች ላይ ያሉ ማለት ናቸው። እነዚህ በተጨማሪ የግቢ የሲቪል ፖሊሶች ናቸው ያሉት። እነዚህ ከእስከ ዛሬው በተሻለ የመረጃ እና ደህንነት መንገዳቸውን በማጠናከር ግቢውን ጸጥታ ለመጠበቅ ጥረት ያደርጋሉ። ከዛ ውጭ ያለው እንግዲህ ጸጥታ እና ሁኔታ የህዝቡም የተማሪዎችም እንዲሁም የመንግስት በተለይ ደግሞ ትልቁን የመንግስት ሚና ይሆናል ማለት ነው። በእነዚህ ሁኔታዎች ነው እኛ የተዘጋጀን ያለ ነው። የደባርቅ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳል ተበጀም ላነሳ ነው ተመሳሳይ ጥያቄ ተከታዩም ብለዋል። ለተማሪዎች አስፈላጊ የሆኑ ግብአቶችን አሁን ለገቡት ተማሪዎች ብቻ ሳይሆን እንደገና ደግሞ አዲስ ደግሞ ለዚህ ሚዲያ የተመደቡ ተማሪዎችንም አማክሎ ግብአቶችን አሟልቷል መጠባበቂያ ጨምሮ ማለት ነው። ስለዚህ ግብአት አቅርቦ ችግር ተፈቷል ማለት ነው። በክልሉ ዩኒቨርሲቲዎቹ የዘንድሮ መደበኛ ትምህርት በወቅቱ ባለመጀመራቸው በተለይ ትምህርት ሚኒስቴር በሀገር አቀፍ ደረጃ የሚሰጠውን የመውጫ ፈተና ለመፈተን እንደሚቸገሩ ከዚህ ቀደም ያነጋገርናቸው የ2016 ዓ.ም ተመራቂ ተማሪዎች አመልክተዋል። የደባርቅ ዩኒቨርሲቲ የህግ ተማሪና የዘንድሮ አመት ተመራቂ ዮሐንስ ኤፍሬም ይህ ስጋት እንዳለው ተናግሯል። የእኛ ባቾች ዘንድሮ ተመራቂ ሆኑ ጥሞስ ፈርስ ሚስተር ፋይናል ሊወስዱ ነው ከዛም በተጨማሪ የኤግዚት ኮርሶችን ሪቫይዝ እየተደረገላቸው ነው ያለው። እኛ ግን ገና ትምህርት ልንጀምር ነው። የመካካሻ ትምህርቶችን ፕሮግራም አውጥቶ ካልሰጠንና የምናነብበት ጊዜን ካላመቻቸልን፣ ምቹ ሁኔታዎችን ካልፈጠረልን አሁን ባለው ሁኔታ ከሌሎች ተማሪዎች ጋር ውድድር አድርገን ከሌሎች ተማሪዎች ጋር እኩል የትምህርቱን ሀሳብ ተረድተን ኤግዛምን እናልፋለን ማለት ትንሽ የሚከብድ ይመስለኛው። ነው ለተማሪዎቹ ስጋት ምላሽ እንዲሰጡን የጠየቅናቸው የወልዲያ ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ብርሃኑ በዘንድሮ ዓመት የሚመረቁ በመቶዎች የሚቆጠሩ ተማሪዎች ከሁለት ወራት በፊት ቀድመው እንዲጀምሩ ተደርጓል ሲሉ የደባርቅ ዩኒቨርሲቲ ግን በሂደት የሚመቻች ይሆናል ብለዋል። በአማራ ክልል የትጥቅ ግጭት የዩኒቨርሲቲዎቹ ትምህርት ተቋርጦ ቢቆይም ኮማንድ ፖስቱና የክልሉ ከፍተኛ አመራሮች መረጋጋቱ እንደተመለሰ በተደጋጋሚም በሰ በሰጡት መግለጫ ሌሎችም ዩኒቨርሲቲዎች ተማሪዎቻቸውን በመጥራት ላይ ይገኛሉ። ለአሜሪካ ድምፅ አስቴር ምስጋ ነው። የአሜሪካ አሜሪካ ድምጽ የሚተላለፉ ዝግጅቶቻችን እንደቀጠሉ ናቸው። በተከታይ ደግሞ የቻይና ድሮኖች የደህንነት ስጋት ደቅነዋል ነዋል ማለቷን ዩናይትድ ስቴትስ እንመለከታለን። ቻይና ሰሪ የሆኑ ድሮኖች ገበያውን በበላይነት የተቆጣጠሩ ሲሆኑ በአሜሪካ መንግሥታዊ መስሪያ ቤቶችም ጭምር ጥቅም ላይ በመዋል ናቸው። የአሜሪካ ድምፁ ማትዲብል እንደላከው ዘገባ ከሆነ ከቻይና የሚመጡትን ድሮኖች መጠቀም የደህንነት ስጋት ሊደቅኑ እንደሚችሉ የአሜሪካ የሳይበር ተቆጣጣሪዎች በማስጠንቀቅ ላይ ናቸው። እንግዶ ወልድ ያቀርበዋል። በሸንጀን ቻይና በሚገኘውና ዲጂአይ በተሰኘው ኩባንያ የሚመረተው ድሮን በገበያ ላይ ካሉት ሁሉ ተመራጭ ነው። የድሮንን ገበያ በተመለከተ ለፎቶግራፍ ማንሻ ከሚውሉት እስከ እሳት አደጋ መከላከያ እና ጥብቅ ጥበቃ ለሚያስፈልጋቸው ተቋሞች ለሚያገለግሉት የሸንጀኑ ዲጂአይ ተመራጭ ነው። የአሜሪካ የሳይበር ደህንነት ተቆጣጣሪዎች እንደሚሉት ግን ይህ አደጋ አለው። በቅርቡ በቻይና መንግስት በወጣው ህግ መሰረት መንግስት በቻይና ኩባንያዎች የሚሰበሰቡ ማናቸውንም መረጃዎች የማየት መብት አለው። በህጉ መሰረት በአሜሪካ በብዛት ጥቅም ላይ የዋሉት የቻይና ድሮኖች ለስለላ መሳሪያነት ሊያገለግሉ ይችላሉ ሲሉ የአገር ውስጥ የምርመራ ቢሮው ኤፍቢአይ እና የአሜሪካ የሳይበርና የመሰረተ ልማት ደህንነት መስሪያ ቤት በቅርቡ አስጠንቅቀዋል። ጄምስ ሉዊስ በዓለም አቀፍ ጥናት ማዕከል የሳይበር ደህንነት ባለሙያ ናቸው። ለምሳሌ በአንድ ትልቅ ከተማ የሚገኝ የፖሊስ ኃይል የሚጠቀምበትን ድሮን የሚሰበስበውን መረጃ የቻይና መንግስት ሲደርሰው እንደማለት ነው። ሰራዊቱ፣ የደህን ጠበቃ ቢሮው፣ የፌዴራል መስሪያ ቤቶች የእሳት አደጋ አገልግሎትና የመሳሰሉ ተቋሞች የሚጠቀሙባቸው ድሮኖችም የሚሰበስቡት መረጃ እንዲሁ የቻይና መንግስት ሊደርሰው ይችላል። እናም የአሜሪካ ሕዝብ የደህንነት አጠባበቅ ሁኔታን እንዲሁም በጥቂቱም ቢሆን የብሔራዊ ደህንነትን በተመለከተ ድሮኖች መረጃ ሊያስተላልፉ ይችላሉ። ስጋቱ አዲስ አይደለም። ከሁለት ዓመታት በፊት እንደ አውሮፓውያኑ አቆጣጠር 2021 ለስለላ ሊውሉ የሚችሉ ምርቶችን ይልካሉ በሚል ዲጄአይ እና ሌሎች የቻይና አምራቾችን አሜሪካ አግዳለች። የፌዴራል መስሪያ ቤቶች በቻይና የተሰሩ ድሮኖችን እንዳይገዙ ሌሎችም የግዛትና የአካባቢ መንግሥት መስሪያ ቤቶች የፌዴራል መንግስትን ገንዘብ በመጠቀም ከቻይና ድሮን እንዳይገዙ የአሜሪካ ኮንግረስ ባለፈው ዓመት በሕግ ከልክሏል። የቻይና መንግሥት ስለላ እየተደረገብኝ ነው ስትል አሜሪካ የምታቀርበውን ክስ አይቀበልም። ዋንግ ወንቢን የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። የብሔራዊ ደህነት አጠባበቅ ጽንሰ ሐሳብን በተመለከተ አሜሪካ ከልክ በላይ ለጥጠዋለች። እናም የቻይና ኩባንያዎችና ተቋማት ለውጭ የሚያቀርቡት ምርቶችን ለማገድ እንዲሁም የውጭ ንግድ ቁጥጥር ደንቡን ከታሰበለት ውጭ ለመጠቀም ምክንያቶች በመፍጠር ላይ ነች። ከመንግስት የተሰጠው አዲስ መመሪያ የቻይና ድሮኖች ጥቅም ላይ በመዋላቸው የተፈጠሩ ችግሮች ኖረው እንደው ባይጠቅስም በአሜሪካ የተሰሩ ድሮኖች ጥቅም ላይ እንዲውሉ ያበረታታል። ቻይና ሰር የሆኑት ድሮኖች አስተማማኝ መሆናቸውንና አሜሪካ ከሚሰሩት አንጻር ደግሞ እጅግ ዝቅተኛ ዋጋ እንዳላቸው ጄምስ ሉዊስ ይናገራሉ። የቻይና መንግስት ለስለ ላይ የሚጠቅሙ ምርቶችን ሊያመርቱልኝ ይችላሉ ብሎ ለሚያስባቸው ኢንዱስትሪዎች የገንዘብ ድጋፍ ያደርጋል። የአሜሪካ መከላከያና አንዳንድ የፌዴራል መስሪያ ቤቶች የቻይና ድሮኖች ጥቅም ላይ እንዳይውሉ አግደዋል። ሌሎች መስሪያ ቤቶች ግን በርካታ ገንዘብ ያወጡበትን የቻይና ድሮን አሁንም ጥቅም ላይ መዋል ብቻ ሳይሆን በቴክኖሎጂ ላይ ጥገኛ ናቸው። አዲሱ ማስጠንቀቂያ ወደ አሜሪካ ድሮኖች በአስቸኳይ ሽግግር እንዲደረግ ያለመ ነው። ጄምስ ሉዊስ ይቀጥላሉ። ይህ ሰዎች ቆም ብለው ስለሚገዙ ድሮን ዋጋ ብቻ ሳይሆን የደነ ስጋትም እንደሆነ እንዲያስቡ ያደርጋል። የቻይናው ዲጂ አይ ባወጣው መግለጫ ደንበኞች የበረራ መንገዳቸውን፣ ፎቶዎችን ወይም ቪዲዮዎችን የሚያጋሩን ከፈለጉ ብቻ ነው ብሏል። በተጨማሪም ተጠቃሚዎች ከኢንተርኔት ጋር ግንኙነት ሳያደርጉ መብረር ይችላሉ ሲል አክለዋል። ኩባንያው ከሰማይ ወደ ታች የሚያዩን አይኖች በየቀኑ በመጨመር ላይ ናቸው። ማን ነው የሚያየን? ለምንስ ነው የሚያዩን? የሚሉትና መሰል ጥያቄዎችም እንዲሁ ጨምረዋል። ማት ዲብል ለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ ለተከታዩ ዝግጅታችን ደግሞ አንድ የብረታ ብረት ቀራጺ ነው የሚያስተዋውቀን። የብረታ ብረት ቀራጺና ባለሙያ አርቲስት አሜን ባደግ ምንም እንኳን የብረታ ብረት የእጅ ሙያ ያላቸው ቤተሰቦች መካከል ቢያድግም ቅርጾችን መስራት ግን ራሱን በራሱ ማስተማሩን ይናገራል። እንደ ዘመን ባንክ ያሉ የተለያዩ ተቋማትም ከብረታ ብረት የተሰሩ ግዙፍ የተቋማቸውን አርማዎችና ጌጦች አሰርተውታል። አርቲስታሜን ስራዎቹን ለመስራት ወራት የሚፈጅበት ሲሆን ጥቅማቸው ያበቁና መልሰው በጥቅም ላይ መዋል የሚችሉ ብረቶችን በማሰባሰብ ለየት ያሉ የጥበብ ስራዎችን ለህዝብ ያቀርባል። በተለይ ከሶስት ዓመት በፊት የነበረው የኮቪድ-19 ወቅት የተለያዩ የፈጠራ ስራዎችን እንዲሞክር ምቹ ጊዜን እንደፈጠረለት የሚናገረው አርቲስቱ በአሁኑ ሰዓት ስራዎቹ በሚሊዮኖች ዋጋ ማውጣት መጀመራቸውን ይናገራል። ኤደን ገረመው ከብረታ ብረት ቀራጺው አሜን ባደግ ጋር ቆይታ አድርጋ ተከታዩን አሰናድታለች። የብረት ቀራፂና ንድፍ ባለሙያ አርቲስት አሚን ባደግ የወደፊት ህልሙ እንደ ፈረንሳዩ ኤፍል ታወር ያለ ድንቅ ኢትዮጵያዊ የብረት ቅርጽና ህንጻ ማቆም እንደሆነ ይናገራል። አርቲስቱ በአሁኑ ሰዓት ሀገሪቱ ውስጥ ላሉ ባንኮች፣ ኤምባሲዎችና የተለያዩ ተቋማት በኮንትራት የብረት ቅርጾችን በመስራት የሚያስረክብ ሲሆን ወራት ፈሽቶ የሚሰራቸው ስራዎችም በሚሊየን ብሮች መሸጥ መጀመራቸውን ይገልጻል። አሁን እንግዲህ ዘመን ባንክ ያው ጨረሻ አሁን ከዓመት በፊት ተረክበኛል። አራት ሜትር በሁለት ከሀምሳ የሆነ ፖል ነው ወይም ዋይልዶክስ ነው። አሁን ደግሞ የኦሮሚያ ባንክ ትልቁ ስራ ይሄ ማስተርፒስ የምለው ይህ የኦሮሚያ ኢንተርናሽናል ባንክ ነው። እሱ ደግሞ ወደ ላይ መቶ አምስት ሜትር ነው። ስፋቱ የሰርከን ትራንሱ የሆዱ ወደ ሰማንያ አምስት ሴንቲሜትር ነው። ትልቁ ስራዬ ብዬ የማስበው እሱን ነው። እንግዲህ ከትልልቆቹ አሁን ምነግርሽ ትንንሾች ስራዎች ጀርመን ድረስ ምልካቸው ስራዎች አሉ። በኤምባሲ በኩል በግለሰቦችም የሚወስዱት አለ ብዙ ጊዜ እንደ ሱ አይነት ነገር ልክ ያለው እንግዲህ ዘመን ባንክ እስከ ሁለት ነጥብ ሰባት ድረስ ሀገሪቷና በአረቢ ሁኔታ እየታየ ነው እንግዲህ የሚታመነው፣ እዚህ ሀገር በሀገሪቷ ዋጋ ማለት ነው። ይሄ ደግሞ ሶስት ነጥብ አምስት ሚሊየን እንግዲህ በዚህ በዚህ መልኩ ነው የምሰራው። እንግዲህ ወደ ዶላር ደግሞ ስትለውጭው በጣም ትንሽ ብር ነው። አሁን ብዙ ብር ይመስላል ያው እዚህ ሀገር ምክንያቱም ክሬቲቪቲ ነው። እኔ ያንሰዋል ብዬ ነው ማስበው አሁን እኔ እድሉን አግኝቼ ተመቻችቶልኝ አንዳንድ ሁኔታዎች ተስተካክለው ወደ ሳውዝ ዳኮታ ምናምን ፌስቡክ ላይ ፕሬንዶች አሉኝ እና ምን ያህል አንድ ስራ ትንሽዬ ዬ ስራ ሰርተው ለመንግስት ተቋማት ምን ያህል እንደሚሸጡ ያው እዛው ላይ ዋጋቸውንንም ስለምናውቅ ከዛ ጋር ማወዳደር አይቻልም። ስለዚህ ሀገር ያው በቂ ነው ብለን ነው የምንጠይቀው። በቂ ነው ብለን የጠየቅነውን ደግሞ ይከፍሉናል። ከተለያዩ የወዳደቁ ብረታ ብረት እቃዎች ግዙፍ የእንስሳት ቅርጾችን የሚሰራው አሜን ባደግ በተለይም እድገቱ ሀዋሳ ሐይቅ አጠገብ መሆኑ ለዚህ የጎላ ሚና እንዳለ ይገልጻል። አሜን በእንግሊዝኛ አጠራሩ ሰልፍቶት የተሰኘውንና ራሱን በራሱ አስተምሮ ያበቃም አርቲስት ነው። የወዳደቁ ብረቶችን እየሰበሰብኩ ከተለያየ ቦታ ብረት ነክ ማቴሪያሎችን ወይም ብረት ነክ እቃዎችን እየሰበሰብኩ የተለያዩ የእንስሳት ቅርጾችን እሰራለሁ። ይህንንም ስራ የጀመርኩት እንግዲህ ከልጅነቴ ጀምሮ ከተወለድኩበት አካባቢ የጀመርኩት ስራ ነው። አርት ስኩል አልገባሁም። ሰልፍ ተውት ወይም በራሴ ራሴን ያስተማርኩ አርቲስት ወይም ቀራሲ ነኝ። ቤተሰቦቼ ይህን ስራ ይሰራሉ። ይሄ ብረት ብረት ስራ የቦቆሎ መተልፈያ፣ ኦቾሎኒ ፈር መተልፈያ እንደዚህ እንደዚህ አይነት ማሽነሪዎች ይሰሩ ነበር። እኔ ልጅ ሆኜ ማለት ነው መነሻዬ ከዛ ነው ግን፣ ውስጤ ይሄ አርቱ ስለነበረ የምነካካቸው ነገሮች የሽቦ መኪና፣ ወንዝ ዳር ሄደን ድንጋዮች ይቀርጻለሁ የተለያዩ አርቲስቲክ የሆኑ ወይም አርት የሆኑ ስራዎችን በልጅነት የነካካ ነበረ። በኋላ ላይ እያደግኩ ስመጣ ውስጤ ያለውን ነገር እያወጣው እያወጣው ሞርሊ ደግሞ ወረና ሰዓት ያ ሁሉም ሻቅዳም በተደረገ ሰዓት እዛ ሰዓት ሙሉ ጊዜን እዚህ አርቱ ላይ ማሳለፍ ጀመርኩ። ምክንያቱም ምንም ስራ መስራት አይቻልም ነበር። በዛን ሰዓት ቤታችን ውስጥ ታሽገን ከምንቀመጥ ይሄ ባለው ነገር በተሰበሰበው ዌስት ማቴሪያል የወዳደቀ እቃ ይሄንን ነገር ሙሉ ጊዜ ነው ሲጄ መስራት ጀመርኩ። አሁን እንግዲህ ያው ከሞላ ጎደል ከተማ ውስጥ ታውቅ ያለው፣ በከፊል ደግሞ አፍሪካ ውስጥ፣ በትንሹ ደግሞ ዓለም ላይ እየታወቅኩ ነው በዚህ በሶሻል ሚዲያ እንግዲህ፣ እያልኩ እያልኩ ያው ወደፊት ትልቅ ግባለኝ ይህን ይመስላል። አሜን። ስራዎቹ ከጥበብነት ባሻገርም ለወጣቶችና በተለምዶ ቁራሌው ለተሰኙት እቃዎችን መልሶ ጥቅም ላይ ለማዋል የሚያሰባስቡ ሰራተኞችም ጭምር የሥራ የስራ እድል በመፍጠር በተጨማሪም የተጣሉ እቃዎችን ከቀደመ ዋጋቸው አሳድጎ በጥቅም ላይ በማዋል አስተዋጽኦ እያበረከተ እንደሆነም ይናገራል። ስራ ላይ ለምሳሌ የዘመን ባንክን ቡል ብንወስድ አምስት ኩንታል ይመዝናል። እሱን ለመስራት የፈጀብኝ ጊዜ አራት ወር ነው። በስራ ሰዓት ብቻ ነው የምሰራው፣ ምክንያቱም ጎን ለጎን ሌሎች የምሰራቸውም ስራዎች ስላሉ አራት ወር ወስዶብኛል እና ከባቢ ላይ ትልቅ ጥቅም አለው ብዬ ነው ማስቦ፣ ምክንያቱም ከተለያየ ከእርሻ ውስጥ ከየጫካው ከየጦር ካምፑ የሚሰበሰቡ እቃዎች ናቸው። ተጠራቅመው እንግዲህ እንደዚህ አይነት ቅርጽ ዲፋይን መግለጽ የሚችሉት እና አንዱን እቃ ወስጄ አሁን እኔ ዝም ብዬ የሆነ ቦታ አንስቼ አልለጥፈውም። ይሄ እቃ ለምሳሌ ከመኪና ፓርክ ፍሲዮን ሸራ ውስጥ ክብ ነገር ነው። ምናልባት ምታቂ ከሆነ ይሄ የት ጋር ሊሆን ይችላል ብዬ የቡሉን ቅርጽ የሚወስን ወይም ዲፋይን የሚገልጽ ቦታ ላይ አስቀምጠዋለሁ። እንዲህ እንዲህ እያደረኩ እነዚህ ወዳደቁ ዕቃዎች መልክ እንዲይዙ፣ ውበት እንዲኖራቸው፣ ጥቅም እንዲኖራቸው እንደውም በፊት ዋጋ ከሚያወጡት በላይ አሁን ላይ በደንብ ዋጋቸው ከፍ ብሎ እንዲታይ አድርጌ ነው የምሰራው እና ለአካባቢም ለአንዳንድ ተቋማትን ትልቅ ጥቅም እያስገኘ ነው። ለእኔም እንደዚሁ ትልቅ ትምህርት እየተማርኩበት ነው። የአርቲስት አሜን የቅርጻ ቅርጽ ስራዎች ከዚህ ቀደም በተለያዩ ቦታዎች ለእይታ ቀርበዋል። ከሶስት አመት በፊት አንድ ጊዜ፣ የዛሬ ሁለት አመት ደግሞ ለሁለተኛ ጊዜ ቼክ ሪፐብሊክ ኤምባሲ ውስጥ አሳይቻለሁ። ፍሬንች ኤምባሲም አንድ ጊዜ አሳይቻለሁ። ኢትዮጵያ ናሽናል ሙዚየም ውስጥ እንደዚሁ አንድ ጊዜ ስራዬን አሳይቻለሁ። አሊያንስ ፍራንሲስ እንደዚሁ ሶል ኤግዚቢሽን አሳይቻለሁ የራሴን። ይሄንን ይመስላል እንግዲህ እስካሁን ድረስ። አርቲስት አሚን በአሁን ሰዓት በብረታ ብረት ቅርጽ ስራዎች ስሙ የሚጠራ ሲሆን ሙያውን ለሌሎች ለማጋራት ያለው ፍላጎት በቦታ እጥረት እንዲሁም ደግሞ በሀገሪቱ ካለው ወቅታዊ ሁኔታ አኳያ ለሙያው ተገቢ ትኩረት በመነፈገው የተነሳ ተግዳሮትን እንደገጠመ ይናገራል። ቦታ ይፈልጋል። አሁን እኔ እውነት ለመናገር ስፔስ ባገኝ እኔ አምስት መቶ ካሬ ላይ ነው አሁን እንሰራው። ስፔስ ቢገኝ ትልልቅ ሀሳቦች ነበሩኝ። ምክንያቱም ልጆች ማሰልጠን፣ ምክንያቱም እኔ አንድ ሰው ነኝ። ይሄ የተለየ እውቀት ነው። ይሄንን እኔ የሆነ ነገር ብሆን በቃ አለቀም፣ የሚሰራ ሰው የለም። ግን ከስር ከስር የሚከተሉ ልጆች አርባ ሀምሳ ወጣቶች ባሰለጠን ለሀገር ይጠቅማል ብዬ አስባለሁ። ለዚህ ደግሞ ብቻችን ምንም ምታደረጊም ነገር የለም ሰፖርት ይፈልጋል። አሁን ላይ ደግሞ ብዙዎች ያው እዚህ ነገር ላይ ፎከስ እያደረጉ አደለም። ሀገሪቷ ያው ያለችበትን ሁኔታ ታቂያለች። ቤዚክ የሆነ ነገር ላይ ነው ሰው ፎከስ እያደረገ ያለውና እንግዲህ ምናልባት ወደፊት ነገሮች ሲስተካከሉ ይሆናል ብዬ አስባለሁ። የብረታ ብረት ቀራጺው አርቲስት አሜን ባደግ ለተቋማት ከሚሰራቸው ቅርጾች ጎሎ ግን ለየት ያሉ የቅንጦት የቤት ውስጥ መገልገያ ሶፋዎችና ወንበሮችንም የሚሰራ ሲሆን በተጨማሪም ከለገጣፎ አለፍ ብሎ በሚገኘው የካንትሪ ክለብ ዴቨሎፐርስ ግቢ ውስጥ በሙሉ ጊዜ ስራዎችን የሚያሳይበት የራሱ ጋለሪ እንዳለውም አጋርቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ በዌስት ባንክና በኢየሩሳሌም ያሉ ህጻናት ከግጭት ጋር በተያያዙ ሁከቶች የተነሳ የደህንነት ተግዳሮቶች ገጥሟቸዋል። ሴሊያ ሜንዶዛ ያደረሰችንን ዘገባ ኤደን ገረሞ ታቀርበዋለች። የአስር አመቱ ኦዴህ አህመድ ጃህሊን የታናሽ እህቱ ሩቅያን ሞት ተከትሎ ቤተሰቦቹና ወዳጆቻቸው ሲያዝኑ፣ እሱ ግን የጠንካራ ሰው ገጽታ ማሳየት መርጧል። ከሷ ጋር እጫወት ነበር። አሁን ትናፍቀኛለች። እህቴን አጥቻለሁ የአራት ዓመት ዕድሜ ያላት ታናሽ እህቱ ከሶስት ሳምንታት በፊት ከእናቷ ጋር ታክሲ ውስጥ ከኋላ ተቀምጣ ሳለች በስህተት በእስራኤል ኃይሎች ተገድላለች መጓጓዣው በወቅቱ ቤት አክሳ የተሰኘ ኬላን እያለፈ ነበር። የእስራኤል የድንበር ፖሊሶች በወቅቱ ሩቅያና እናቷ ይጓዝበት ከነበረው ታክሲ በኋላ የነበረው መኪና አልቆም በማለቱ ተኩስ መጀመራቸውንና ልጅቷ መገደሏን አስታውቀዋል። የእስራኤል ባለስልጣናትም ጉዳዩ እየተመረመረ መሆኑን ተናግረዋል። ለምን ይሄ እንደተከሰተ አናውቅም። መኪኖች ላይ መተኮሱ አስደንቆናል። ልጄ በዚህ ምክንያት ሰማዕት ሆናለች። አሁን ምን ይሰማሃል ለሚለው፣ በጣም ተናድጃለሁ ልጄ ናጥቻለሁ። ትንሿና ተወዳጇ ልጄ ነበረች። የአሜሪካ ድምፅ ያነጋገራቸው የመንግስታቱ ድርጅት የህጻናት ፈንድ የኮሚኒኬሽን ኃላፊ በዌስት ባንክ ስላለው የህጻናት ሁኔታ እንደሚከተለው ብለዋል። ባለፉት 13 ወራት ከ85 በላይ ህጻናት በዌስት ባንክ ተገድለዋል። ይሄ ማለት ከጎርጎርሲያኑ ጥቅምት 7 ጀምሮ ማለት ነው። ይሄ አዝም በጎርጎርሲያኑ 2022 ከነበረው እጥፍ ነው። የሟቿ ወንድም እንደሆነው እንደ ወዴ ሁሉ በዚህ አካባቢ የሚኖሩት ህጻናት በፍርሃት መኖራቸው የዕለት ተዕለት ሂደት ነው። ህጻናቱ አንዳንዴም በጋዛ ውስጥ እየተከሰቱ ያሉ ሁኔታዎች በዌስት ባንክ እየተፈጸሙ እንደሆነ አድርገው ያምናሉ። ግጭት የአካባቢው አንድ እውነታ መሆኑን የሟቿ የሩቅ አባት ይናገራሉ። ጥፋት፣ ጦርነትና ግድያ ብዙ ሕፃናትን ልጅነታቸውን እየነጠቁ ነው። በጣም ቅርቡ ምሳሌ ሴት ልጄ ናት። የጋዛ ልጆች፣ የጄኒን ልጆችና የፍልስጤም ሕዝቦች ልጆች ማለት ነው። ሁሉም ለተኩስ ይጋለጣሉ። ልጆቹ ብቻ ሳይሆን ወንዶች፣ ሴቶችና ወጣቶች በሙሉ ማለት ነው። ባትጀት ሐሚድ ፍልስጤማዊት መምህርት ናቸው። ሕጻናቱ ዕለት ዕለት ለግጭት ዜናዎች መጋለጣቸውን ይገልጻሉ። ያውቃሉ ያውቃሉ። ሁሌ የሚሉን ነገር እንዴት በየቀኑ መማር እንችላለን፣ እንዴት መኖር እንችላለን ነው። እስቲ በጋዛ ያሉትን ሌሎች ልጆች ተመልከቷቸው። በየቀኑ እየሞቱ ነው። ለነሱ እጅግ ከባድ ነው። የተባበሩት መንግስታት ድርጅት የህጻናት ፈንድ የፍልስጤም ቢሮ የኮሚኒኬሽን ኃላፊ ታዲያ ሁሉም አካላት ለሰላም መጣር አለባቸው ይላሉ። ለዚህ ነው ሁሉንም ፓርቲዎች እየጠራን ያለ ነው። በመሰረታዊነት ከግጭት ጋር ተያይዘው የሚነሱ ነገሮችን መገደብ ማለት ነው። በእነዚህ አካባቢዎች እየተካሄደ ያለው ግጭት በህጻናቱ አእምሮ ላይ ትልቅ ጠባሳ ጥሎ እንደሚያልፍ እሙን ነው። ለሲሊያ ሜንዶዛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራቸው አድማጮችና ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና አደሩ። Thank <laughs> you.